አሁን የምናልፈው ወደ አጠገቤ ወዳለችው ወደ ጽዮን ይሆናል። ጽዮን እንግዶች አሏት። ወደ ኮራ ሽልማት አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ እና አርቲስት አቢ ላቀው በየአመቱ ለሚካሄደው የአፍሪካውያን የሙዚቃ ውድድር ኮራ ሽልማት ዘንድሮ ታጭተዋል። ኮራ ከተመሠረተበት ከ1994 ዓ ም ጀምሮ አስራ ሁለት ጊዜ ውድድሮች ተካሂደዋል። አስሩ ውድድሮች የተካሄዱት ደቡብ አፍሪካ ውስጥ ነበረ። ባለፉት ሁለት ዓመታት ቡርኪና ፋሶና ኮት ዲቯር ውስጥ ነው የተካሄዱት የዘንድሮ ደግሞ መጋቢት አስራ አንድ ሁለት ሺ ስምንት ዓመተ ምሕረት ወይም በአውሮፓውያኑ ማርች ሀያ ሁለት ሺ አስራ ስድስት ዓመተ ምሕረት ናሚቢያ ውስጥ ይካሄዳል። ሀምሳ አራት የአፍሪካ ሀገሮች በሚሳተፉበት የዘንድሮ የናሚቢያ ውድድር ነው። ቴዲ አፍሮ በዝነኛ ድምፃዊ ምድብ ወይም ሌጀንደሪ ሲንገር ዘርፍ እንዲሁም በሴት ምርጥ የባህል ድምፃዊ ቤስት ትራዲሽናል ሚውዚክ ፊሜል አርቲስት ምድብ አቢላቀው የታጩት አቢላቀው የታጨችበት ስራዋ የኔ አበሻ የተሰኘ የሙዚቃዋ ክሊፕ ሲሆን ዩቱብ ላይ እስከ ዛሬይቱ ዕለት ከሰባት ነጥብ ሁለት ሚሊዮን በላይ ተመልካች ጎብኝቶታል። ይህንን በተመለከተ ሲሆን ወደ አቢላቀው ስልክ መተች ነበር። ምን አደረክሽ? አሁን ደውዬ ነበረ። ምክንያቱም አቢላቀው በተደጋጋሚ ቃለ ምልልስ ስትሰጣ ያታለሁና አይናፋር ነገር ናት፣ ስለዚህ ታፍራለች። ስልክ ደወልኩላትና ሄሎ የሚለውን ድምጿን ስሰማ ዘፈኗን ከፈትኩላትና ረዘም ላለ ሰዓት ጠበቅኳት። ተጋበዘች ራሷን ዘፈኑ አጥፋው ብላ ነው የሰማችው። ሄሎ ሄሎ ሄሎ ሄሎ፣ ሄሎ አቢላቀው ድምፃዊት፣ የሙዚቃ ግጥም ፀሐፊ እንደዚሁም ደግሞ ዜማ ደራሲ። አቢላቀው! አቤት። አመሰግናለሁ። ስልክ ደውሎ ዘፈንሽን የሚጋብዝሽ ማን ነው ብለሽ ተደናገጥሽ? አስተነግር በጣም ደስ ይላል ጽዮን ግርማ አባላለሁ ከአሜሪካ ድምጽ ሬዲዮ ጣቢያ ነው ምደውልልሽ ሀይ ጽዮን እንዴት ነሽ ደህና ነሽ ወይ ሰላም ነው ሰላም እንዴት ናችሁ እግዚአብሔር ይመስገን መቼም ያለ ምክንያት ደውጌ ዘፈንሽን አላሰማሁሽም የኔ ሀበሻ የተሰኘው የሙዚቃ ስራሽ በቅርቡ የሰራሽው ወደ ሰባት ሚሊዮን የሚደርስ ተመልካች ዩትዩብ ላይ አግኝቶ በኮራ የሙዚቃ አዋርድ ላይ እጩ አድርጎሻል ለቃለ ምልልስ ነው የደወልንልሽ እንግዲህ። ለቃለ ምልልስ አልመችም፣ በቃ የቻልኩትን ሞክራለሁ። አው ጥያቄ ስትጠየቂ እንደ አስኩሩምም እንደምትይ አይቼሻለሁ ከዚህ በፊት በቴሌቪዥንም። እኔ ብቻ ዝፈኝ በይልኝ፣ ቃለ ምልልስ አልችልበትም። እና የዚህን ግጥምና ዜማ የሰራሽው አንቺ ነሽ? ቀጥታ ወደ ጉዳዩ፣ አው በቀጥታ ወደ ደወልኩበት ጉዳይ ላምራ ብዬ ነው አንቺ ነሽ የሰራሽው ግጥም እና ዜማውን እንዴት ነው ቪዲዮ ውስጥ የተቀረጸው እስቲ ንገሪኝ ኦኬ እኔ ነኝ የሰራሁት ግጥሙንም ዜማውን ያው እሞክራለሁ ነው የሚባለው ግን ህዝቡ ስለወደደው በጣም ደስ ብሎኛል ሙዚቃውንም አሸብር ነው የሰራው ከዛ ደግሞ ያው ቪዲዮን ለመስራት ከተለያየ ቦታ ነው ቪዲዮ ሹት የተደረገው ከዛ መርጭ ተደርጎ ነው ኤዲት የተደረገው የተለያየ ቦታ ስትየት የተለያየ ሀገር ላይ ተቀርጾ ማለትሽ ነው አዎ የልጆቹ ፓርት አለ የእኔ ፓርት አለ የኔን ፓርት አሁን ባርሴሎና ነው የተሰራው የልጆቹ ፓርት ደግሞ ለንደን ነው ሹት ያደረገው አማን ይባላል ዳይሬክት ያደረገውም አማን ነው ሁለቱም አማን ነው ስማቸው የኔን ደግሞ የኔን ፓርት ደግሞ ባርሴሎና ነው የተሰራው እሱ ደግሞ የእኔ የአጎቴ ልጅ ነው የሰራልኝ ስለዚህ ጓደኞችሽ ቤተሰብ አንቺ ተደምራችሁ የሰራችሁት የሙዚቃ ቪዲዮ ከሰባት ሚሊዮን በላይ ተመልካች አፍርቷል። እንደዚሁም ደግሞ አሁን ለኮራ ሽልማት እጩ ሆኗል። ይሄ ሽልማት ይሄ ውድድር ይሄ እጩ መሆን ምን የሚሰጠኝ ጥቅም አለ ትያለሽ? የሚሰጠኝ ጥቅም ሁሌ ኢትዮጵያ ስሟ ሲጠራ ደስ ይለኛል፣ ሁላችንም ደስ ይለናል። እና እኔ ደግሞ በአጋጣሚ ይሄን የትራዲሽናል ማለትም የአገር ባህል ዘፈን አስወክዬ በመሄደ በጣም ደስ ብሎኛል። እዛ ላይ ደግሞ በጣም ታይለንት ያላቸው ልጆች አሉ ኢትዮጵያ ውስጥ፣ በጣም ይሄን እድል ማግኘት ያለባቸው ማለት ነው። ለእነሱ ደግሞ ተስፋም ይሆናል ብዬ አስባለሁ። ነው ኢትዮጵያን ስም አስወክሎ መሄዱ ካሸነፍን ደግሞ በኢትዮጵያ ስም አሸንፈን ከተመለስን ትልቅ በጣም ደስታ ነው የሚሰማኝ የሀገራችን ሙዚቃ ሪፕሬዘንት አድርገን አሸንፈን መመለሱን ነው በዚህ ሰዓት ማቀው። ይሄንን ውድድር ለማሸነፍ የሚጠበቅብሽ ማድረግ የሚጠበቅብሽ ነገር ከዚህ በኋላ ምንድን ነው? ያው የሚጠበቀው ምንድን ነው? እኛ ያው ስራችን ሰርተን እነሱ ፒክ አድርገውታል ዘፋኑን ማለት ነው። ይሄ ስራ ደግሞ እንዲመረጥ ያደረገው ህዝቤ ነው፣ የሀገር ሰው ነው፣ ፋኖቻችን ናቸው። እና አሁንም ከጎናችን እንዳይለዩ ቦት ማድረግ አለባቸው። ቦት ሲደረግ ያው ቁጥር አለ። ቁጥሩ ሁለት አራት ስምንት ዘጠኝ ስምንት አራት ዚሮ ዚሮ በዛ ቁጥር የእኛን ኮድ አስገብተው ኮራ። አሁን የኔ ኮድ ሰባ አራት ነው። ኮራ ሰቨኒ ፎር ሰባ አራት ብለው ቴክስት ማድረግ አለባቸው። በዛ ነው ቦቱ የሚቆጠረው። ኢትዮጵያውያን ባህላዊ አርቲስት በሚል ኢትዮጵያን ትራዲሽናል ፊሜል አርቲስት በሚል ዘርፍ ነው የተመረጥሽው? አዎ እኔ የተመረጥኩት በፊሜል ትራዲሽናል በሚለው ዘርፍ ነው። ያው ቴዲም በሌጀንት ነው የተመረጠው የእኔም በሰባ አራት የእሱ በአንድ ሀምሳ ስድስት እና ከህዝቡ ነው የሚጠበቀው። ቮት ከተደረገ የማሸነፉ ቻንስ ሰፊ ነው። ሁለት ድምፃውያን ከአንድ ሀገር ላይ አሸናፊ ቢሆኑ በጣም ያስደስት ነገር ነው የሚሆነው። ስለዚህ አሁን አድማጮቻችን እና አድናቂዎቻችን የምንጠይቀው ለሁለታችንም ድምጽ እንዲሰጡ ነው። ስለዚህ ለተመልካቾችሽ፣ ለእኛም አድማጮቻችን ምረጡኝ ነው እያልሻለሽ የምረጡኝ ዘመቻ እያደረግሽ ነው? አዎ የምህረቱን ዘመቻ ነው። ይሄ እኔ ብቻ ሳይሆን ያው የሀገር ሙዚቃ መታወቅ አለበት። በጣም የሚያስደስተው ነገር ትልቅ ፉል የሆነ ካልቸር አለን። በጣም የሚያስደስት ካልቸር አለን። እኔ ደግሞ ብዙ ጊዜ ስለ ሀገር መስፈን እንወዳለን። በጣም ደስ ይለኛል፣ እና በዛ ደግሞ መመረጡ፣ በዛ ካቴጎሪ መግባቴ በጣም በጣም ነው ያስደሰተኝ። እና መመረጡ ተመርጧል። አሁን ኤክስፖርት ከተደረገ የማሸነፉ ቻንስ ትልቅ ነው። በጣም እናመሰግናለን አቢል አቀው። እኛም መልካም እድል እንመኛለን። እስቲ ይሄን ዘፈን በመጋበስ የጀመርነውን ሙዚቃ በመቀጠል እንሰነባበት። ትንሽ ትልናለሽ፣ አብረሽ አእላለሁ። በደም ግን አመሰግናችኋለሁ እናንተ ምድሉን ስለሰጣችሁን። እስቲ አብረሽ እያንቀደቀሽ ተሰናበች አድማጮቻችን መስመት አሁን ገና እናመሰግናለን። ሰላሙ ሰላሙ። ጽዮን እንግዲህ ለዚህ ውይይታችሁ አንቺንም አቢንም ላመስግን። መልካም ዕድል እንመኛለን ለእሷም ለቴዲ አፍሮም ኢትዮጵያውያንም በነገራችን ላይ በነገራችን ላይ ቴድሮስ ካሳሁን ቴዲ አፍሮንም በዚህ ጉዳይ ላይ አስተያየት እንዲሰጠን ጥረት እያደረግን ነው። በእርግጠኝነት ሰሞኑን እናገኘዋለን። በጣም ጥሩ ነው። ሲሆን አስተያየት ይሰጠናል። እንጠብቃለን። ወይ እሱ ይደውልልናል፣ ወይ እኛ ያለበት እንደውልለታለን። በጣም ጥሩ ነው። ቴዲ መልካም ዕድል እንመኛለን። ለአንተ እንጠብቀሃለን። አቢ ላቀው ለአንቺም መልካም ዕድል እንመኛለን። ኢትዮጵያውያን አርቲስቶች በኮራ ውድድር ሲጣጩ ይሄ የመጀመሪያው እንዳልሆነ ይታወቃል። ጸደንያ ገብረ ማርቆስን መቼም ድንቂቱ ጸደኒያ ገብረ ማርቆስ፣ ሸዋንዳኝ ኃይሉ፣ ቴዎድሮስ ሞሲሳ ድንቅ ናቸው እነዚህ ሁሉ። አሁን በህይወት የሌለችው ሚኪያ በኃይሉን እናውቃታለን፣ እናስታውሳታለን። እንዲሁም ከዳያስፖራ ኢትዮጵያዊ ሀዴ ኃይሌም እጩዎች ነበሩ። ከእነዚህ እጩዎች መካከል ልክ የዛሬ አስራ ሁለት ዓመት በሁለት ሺ አራት በአውሮፓውያኑ አቆጣጠር ድምፃዊት ጸደንያ ገብረ ማርቆስ አሸንፋለች። ሲሆን ጸደኒያ ጋር ደውለሽ ነበር? አዎ ምክንያቱም እንደዚህ አይነት ነገር በሚፈጠርበት ጊዜ እዚህ እንደዚህ አይነት ውድድሮች አስቀድሞ የተሳተፉ አርቲስቶች ካሉ የእነሱን አስተያየት መስማት ጠቃሚ ነው። ምንድን ነው ይሄ ውድድር የሚጠቅመው፣ ምን ቢደረግ አሸናፊነት ማምጣት ይቻላል የሚሉትን ነገሮች ከቀደም ካሉ ሰዎች በማንኛውም ዘርፍ ማምጣትና ማነጋገር አስተያየታቸውን መቀበል ጥሩ ነው። ጸደኒያ ጋር ደውዬላት ነበር። እሷንም የጠየቅኳት የመጀመሪያ ጥያቄ የኮራ ውድድር ምንድን ነው ምንስ ይጠቅማል? ኢትዮጵያውያን ላንቺስ ምን ጥቅም ሰጠሽ? የሚለውን ጥያቄ ነው ያቀረብኩላት የነበረው። የሱን ምላሽ በመስጠት ነው የምትጀምረው። የኮራ ሙዚቃ ውድድር እንግዲህ አፍሪካኖች ሙዚቃዎች ሙዚቃዎቻቸውን አቅርበው የሚወዳደሩበት እና የሚሸለሙበት ነው። የተለያዩ የሙዚቃ ውድድሮች አሉ፣ ከዛ አካል አንዱ ነው። በቃ የትኛውም ዓለም ላይ እንደሚደረገው ምዕራባውያኖቹም እንደሚያደርጉት ብሪቲሽ ሚውዚክ አዋርድ፣ አሜሪካን ሚውዚክ አዋርድ፣ ዩሮፒያን ሚውዚክ አዋርድ እንደሚባለው በአፍሪካም ሙዚቀኞች ስራዎቻቸውን የሚያቀርቡበት እና የሚወዳደሩበት፣ የሚሸለሙበት ፕሮግራም ነው ማለት ነው። ፕሮግራሙ ተደራሽነት ወይም የፕሮግራሙ ስፋት አፍሪካ ውስጥ የሚደረግ ነው እና የተከታዮች ብዛት፣ የፕሮግራሙ ይዘት፣ ውድድሩ አሸናፊዎች በሚገለጽበት ሁኔታ ያለው ነገር ምን ይመስላል? እንግዲህ እኛ ሀገር ነው እንጂ ብዙ ስለ መመኝ አይነት ውድድሮች በደንብ ሚዲያ ላይ ማታየው እና በረጅሙ በደንብም በሰፊው ሲወራ ማናየው እንጂ በሁሉም አፍሪካን ሀገሮች በደንብ ይታወቃል። ተሳታፊዎች ብዙ አሉ። በሚሊዮን የሚቆጠሩ ተመልካቾች ይከታተሉታል። በአንዳንድ የቴሌቪዥን ጣቢያዎች ላይ ይተላለፋል። አሁን ያኔ እኛ ስንወዳደር ቲቪ ፋይፍ የፈረንሳዮቹ በዛ ይተላለፍ ነበር። እንደ ዜና ሁሉ ይሰራል። አፍሪካ ላይ በደንብ ትልቅ ካቨሬጅ አለው። እኛ ያው በራሳችን ዓለም ውስጥ የምንኖር አገር ስለሆንን ብዙም ለእንዲህ አይነት ነገር ህዝባችን ስለማያውቅ ነው እንጂ በጣም የተለመደ ና የታወቀ ውድድር ነው። ተደራሽነቱም በስፋት ነው። ከዚህ ውድድር የሚገኘው ጥቅም ምንድን ነው? ለምሳሌ ተሳትፏል። አንድ ሰው በዚህ ውድድር ተሳታፊ ነው፣ እጩ ሆኖ ይሳተፋል። ከዛ ደግሞ እንደገና አሸናፊም ሊሆን ይችላል። አንቺ አሸናፊ ነበርሽ በአንድ ወቅት እና ምንድን ነው የሚገኘው ጥቅም ለአርቲስቶቹ? ምን አይነት ጥቅም ይሰጣል? በዚህ ውድድር መሳተፍም አሸነፍም ምንድን ነው የሚገኘው ጥቅም ብለን ስናየው እንግዲህ በተለያየ መልክ ነው የምናየው። አንድ አርቲስቱም የራሱን ስራ ያስተዋወቃል፣ ታዋቂነትን ያገኝበታል በተለይም በተለይም ደግሞ የሀገሩ ሙዚቃ ከሀገር ውጭ ደግሞ የማስተዋወቅ ፍላጎትና አቅም ያለው ሰው ከሆነ በተለይ ትልቅ ስምን ያስገኝለታል። ከተለያዩ አርቲስቶች ጋርም ወይም የተለያዩ መድረኮች ላይ ዓለም አቀፍ መድረኮች ላይ ለመሳተፍ መሳተፍ እድል ይኖረዋል። ሾኬስ ያገኛል። ሙያውንም ኢምፕሩቭ እያደረግ ይሄዳል ማለት ነው። ግን እንዲህ አይነት ውድድሮች ላይ ስንወዳደር እራሳችንን ደግሞ ከሀገር ውስጥ ሚዲያም ከሀገር ውስጥ እንቅስቃሴ ገፋ አድርገን ማውጣት መቻል አለብን። ዝም ብሎ ተወዳድሮም ደግሞ ቁጭ ብሎ ሀገር ውስጥ ብቻ የተሸላሚ ብሎ መቀመጥም ጥቅም የለውም። የራስንም ጥረት ይጠይቃል። ሽልማቱ ብቻውን የሚያመጣው ነገር የለም። ግን ሙያችን ላይ ከፍ ያለ አንድ እርምጃ ከፍ ያደርጋል። ዓለም አቀፍ ኤክስፖዠርም እንዲኖር ያደርጋል። እና እኔ እንግዲህ ኮራ ምን አመጣልሽ ብት እንግዲህ እሱ ልጠይቅሽ ነበር። ዓለም ላይ አሉ የሚባሉት ፌስቲቫሎች ላይ ሁሉ ስራዎችን አቀርባለሁ እኔም ብቻዬንም ሳይሆን ብቻዬንም ሆነ ከሌሎችም ሙዚቀኞች ጋርም በመሆን የተለያዩ ለዓለም አቀፍ ገበያ የሚሆኑ በወርልድ ሚውዚክ ካቴጎሪ የሚመደቡ ስራዎችን እየሰራሁ ብዙ ቦታ ዞሬ ያለው ብዙ ቦታ ስራዎች የማቀርብ ችያለሁ። ስለዚህ ይሄ ምንድን ነው ጥቅሙ፣ እንዲህ እንዲህ አይነት ነገሮች ላይ መሳተፍ ጥቅሙ ማለት ነው። አሁን እንግዲህ አርቲስት አቢ ላቀው እና አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ እጩ ሆነዋል ለዚህ ለኮራ አዋርድና፣ ይሄ ማሸነፋቸው እነሱ ጋር ብቻ ነው የሚያበቃው ወይስ የእነሱ ስም ሲጠራ አብሮ የሚጠራ የአገር ስም አለ? ይሄ ለኢትዮጵያ እንደ አገር እንደዚህ አይነት የአሸናፊነት ስም ወይም የአሸናፊነት መንፈስ ከዚህ ውድድር ጋር የሚጠቅመው ነገር ወይ የሚያያይዘው ነገር አለ? አርቲስት አሸነፈ ሲባል በተለያየ አቅጣጫ ነው ጥቅሙ የሚገኘው። የሻለ አገርሽ ይታወቃል፣ ሙዚቃሽ ይታወቃል፣ ቋንቋሽ ይታወቃል። ከዛ በተረፈ በቀጥተኛነት ደግሞ ግለሰቡም ትልቅ እውቅናን ያገኝበታል፣ ስራውን ታዋቂ ይሆናል። ግን ይህንን ሁሉ ደግሞ የበለጠ ለመግፋት የሚቻለው አሸነፈ የተባለው አርቲስት በደንብ ከሌላ አፍ አህጉራዊ ይዘት ያለው ስራ ወይም አህጉራዊ አካሄድ ያለው መንገድ ሲከተል ዓለም አቀፍ ስሜት ያለው አካሄድ ሲከተል የበለጠ ደግሞ የሽልማቱ ውጤት ከፍ ያደርገዋል ማለት ነው። ጥረትም ይጠይቃል። ሽልማት ብቻውን ምንም አያመጣም። ዞሮ ዞሮ ሀገር ይጠራል፣ ግለሰብ ይጠራል፣ ባህል ስም ይነሳል፣ ሙዚቃ ተያይዘው የሚመጡ ነገሮች አንድ ላይ ከፍ ይላሉ ማለት ነው። ምን ትመኝላቸዋል? ከተቻለ ሁለቱም፣ ካልተቻለ ከሁለቱ አንዳቸው ውጤት ይዘ እንዲመጡ እመኛለሁ። አመሰግናለሁ ጸደንያ እግዚአብሔር ስጥልኝ። እሺ፣ አሜን። ቴንኪ። እንግዲህ ሰሞኑን ከጸደንያም፣ ከቴዲም፣ ከአቢላቀውም እንደዚሁ በየጊዜው አጋጣሚዎችን እየጠበቅን እናስኮሞኩማችኋለን። ጽዮን አንቺን አመሰግናለሁ፣ አቢንም አመሰግናለሁኝ፣ ጸደንያንም አመሰግናለሁኝ። ምን ትጋብዙን ይሆን? ከዛ በፊት ደግሞ እኔ አንተን አመሰግናለሁ ስቱዲዮ ቁጭ ብለው ይሄን ፕሮግራም ስላስተናገድኩ ስላስተናገድከን እና እናመሰግናለን። አንደኛው ተወዳዳሪ አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ስለሆነ የእሱን በሰባ ደረጃ የተሰኘውን መጨረሻ ላይ ያወጣውን ነጠላ ዜማ ጋብዘን ድንቅ ቴዲ አፍሮ ሰባ ደረጃ ሰፈሬ ነው ምን በእሱ አለ በሱ ቆይታ እናድርግ። እሺ Oh, I, want you to I can't Thing